The Voice of America. ወላይታ ብቻውን እንጂ ከኦሞቲክ ቤተሰብ ቋንቋ ተናጋሪዎች ከጋሞ እና ከሌሎች ብሔር ብሔረሰቦች ጋር ለመካለል እንደማይፈልግ የወላይታ ዞን ምክር ቤት ዛሬ ባካሄደው አስቸኳይ ጉባኤ መወሰኑን የዞኑ አስተዳደር አስታውቋል። በሌላ በኩል ደግሞ መቀመጫውን ሰሜን አሜሪካ ያደረገው የወላይታ የዳውሮና የጋሞ ተወላጆችን በማካተት የተመሰረተው የኦሞ ኢትዮጵያ አንድነትና ፍትህ ማዕከል በቋንቋ በታሪክና በባህል አብሮ ተስማምቶ በመኖር የሚታወቀውን የኦሞ አካባቢን ሕዝብ ለበለጠ የጋራ እድገት በአንድነት ማደራጀት ሲገባ ይልቁንስ አብሮነትን የሚሸረሽር ሀሳብ በአንዳንድ የወላይታ ፖለቲከኞችና በህወሀት ኢህአዴግ እየተንጸባረቀ ነው ብሏል። ዮናታን ዘብዲዎስ ከሐዋሳ ተጨማሪ ይዟል። የወላይታ ዞን አስተዳደር የመንግስት ኮሚኒኬሽን ጉዳዮች መምሪያ ምክትል ኃላፊ አቶ ወንድም ወልደ ምክር ቤቱ ዛሬ ባካሄደው አስቸኳይ ጉባኤ በደቡብ ክልል ምክር ቤት የወላይታ ህዝብ ተወካዮች ራሳቸውን ባልነት ማግለላቸውን በተመለከተ ይመክሯል ብለዋል። ምክር ቤቱ ዛሬ አስቸኳይ ጉባኤ ያደረገው ዋናው አላማ ከዚህ በፊት የወላይታ ህዝብ ራሴን በራሴ የማስተዳደር ህገ መንግስታዊ መብት እንዲመለስ የሚል ጥያቄ አምና ሁለት ሺህ አስራ አንድ ላይ ከተሳሰወር ጀምሮ በራሱ ምክር ቤት በሙሉ ድምፅ አስወስነው ያንን ውሳኔ ደግሞ ለክልሉ ምክር ቤት አቅርቦ ክልሉ ምክር ቤት ደግሞ ያንን የህዝቡን ጥያቄ መመለስ ባለመቻሉ ለፌዴሬሽን ምክር ቤት በይግባኝ የሄዱበትም አግባብ አለ። በዛ መነሻ ትላንት የክልሉ ምክር ቤት አስቸኳይ ጉባኤ ጠርቶ በዛ ጉባኤ ላይ ደግሞ የእኛ ተወካይ የሆኑት ወደ ሰላሳ ስምንት የሚሆኑ የክልሉ ምክር ቤት አባላት የወላይታን የህዝብ ጥያቄ እስካሁን የክልሉ ምክር ቤት መመለስ ባለመቻሉ ጉባኤ ላይ አንሳተፍም የሚል ሪዛይኔሽን አስገብቶ ያ ደግሞ ተገቢ ውሳኔ መሆኑን ጭምር ነው የዛሬ የዞኑ ምክር ቤት ደግሞ ያንን መልገጃ ያዝገቡ የምክር ቤት አባላት ገቢና ትክክለኛ ውሳኔ የወሰዱበት ስለሆነ ይሄ ሊበረታታ ይገባል የሚል አግባብ አለ። ቀጣይም ቢሆን አሁን የዞኑ ምክር ቤት ይሄን የክል ጥያቄ የህዝብ ጥያቄ በመሆኑ ህዝቡ ባቀረበው ጥያቄ መሰረት ደግሞ መንግስት ይህንን ጉዳይ ሊመልስ ይገባል። የህገ መንግስታዊ ጥያቄ ስለሆነ በህገ መንግስት አርባ ሰባት ሶስት መሰረት ጥያቄያችን መመለስ አለበት። እስካሁን በመቆየቱ ደግሞ በህዝቡ ዘንድ ያለው ቁጣ ከፍተኛ መሆኑም ጭምር ያው ምክር ቤቱ አስምሮ ያለፍበት ሁኔታ አለ። ቀጣይም ስለዚህ ይህንን የወላይታን የክልል የመጠራዊ ጥያቄ እስከሚመልስ ድረስ ሰላማዊ በሆነበት መንገድ ትግላችን ያው እንቀጥላለን የሚል አቋምም አለ። ወላይታ ብቻውን እንጂ የኦሞ ቲክ ቤተሰብ ቋንቋ ተናጋሪዎች ተብሎ ከጋሞና ሌሎች ብሄር ብሄረሰቦችና ህዝቦች ጋር ለመካለል እንደማይፈልግ ምክር ቤቱ መወሰኑም አቶ ወንድሙ ተናግሯል። ጥያቄ ጨመር ራሴን በራሴ ላስተዳድር የሚል ህገ መንግስታዊ ጥያቄ ነው ያቀረበው እንጂ ከሌሎች ከኦሞቲክ ጋር አብሮ ተደራጅቶ ለመኖር የሚል ጥያቄ አይደለም ያቀረበው። ህገ መንግስትም ደግሞ መደራጀቱን በሚመለከት ጋር የሚል በህገ መንግስት ላይ ያልተጠቀሰ ጉዳይ በመሆኑ ይህንን ምክር ቤቱ ያው አንቀበልም የሚል ነው። ክልሉም የክልሉም ጥያቄ ህዝቡ ካገኘ በኋላ ቀጣይ ያለውን ደግሞ ከህዝቦች ጋር ያው አብሮ ከዚህ በፊትም ያው ተቻችሎ በፍቅር የሚኖሩ ህዝቦች ናቸውና ከህዝብ ጋር ያለውን ትስር ከአጉራባች ወረዳዎች ጋር፣ ከዞኖች ጋር ያለውን ትስር ከእያንዳንዱ ብሄር ጋር ያለው ትስራችን አጠናክረን ያው እንቀጥላለን የሚል ነው ጥያቄው። ግን የወላይታ ህዝብ ራሴን በራሴ ላሳድር ራሴን በራሴን ሳሳድር ደግሞ በሁንካይን በሀይልን ደግሞ ማሳደግ አለብኝ የሚለውን ሀሳብ በመያዝ ያደረግነው ጥያቄውን ያቀረበውን አንቀበልም በሚል ነው። መቀመጫውን በሰሜን አሜሪካ ያደረገው የወላይታ የዳውሮና የጋሞ ተወላጆችን በማካተት የተመሰረተው የኦሞ ኢትዮጵያ አንድነትና ፍትህ ማዕከል በዚህ ውሳኔ አይስማማም ሰሞኑን ባወጣው መግለጫም በቋንቋ በታሪክና በባህል አብሮ ተስማምቶ በመኖር የሚታወቀውን የኦሞ አካባቢን ህዝብ ለበለጠ የጋራ እድገት በአንድነት ማደራጀት ሲገባ ይልቁንስ አብሮነትን የሚሸረሽር ሀሳብ በአንዳንድ የወላይታ ተወላጆች የተንጸባረቀ መሆኑን ተረድተናል ይላል መግለጫው ቃል በቃል ኃላፊነት በተሞላው ስሜት ለዚህ ህዝብና መጪው አዲሱ ትውልድ ከአጎራባች ወገኖቹ ጋር በፍቅርና ተሳሰብ መኖር ያለውን ከፍተኛ ታሪካዊ ትስስርና ፋይዳ ከግምት ውስጥ ማስገባት ይገባል በማለት መክሯል። ለአሜሪካ ድምጽ ራዲዮ፣ ዮናታን ዘብዲዮስ ሐዋሳም